ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 24 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችን አብረናቸው የምናመሸው እኔ ረኒ ፍስሀዬ እና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። በተፈጥሮ አደጋ ምክንያት የሚረዱ ሰዎች 78 ሚሊየን ነው። በአሁን ሰዓት ያለው በግጭት የተፈናቀሉት ዘጠና አንድ ሺህ ሶስት መቶ አርባ ስምንት ናቸው። ሌላው ቅን ቅድም እንደ ገለጽኩልሽ በጌዴኦና በእምዕራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናግሰን እንዲሁም ቀብሪ ዳሃር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። አቶ ደበበ ዘውዴ የብሔራዊ አደጋ ስጋት አመራር ኮሚሽን ቃል አቀባይ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሪፐብሊካን የተወካዮች ምክር ቤት አባላት በዩናይትድ ስቴትስ ለጠቅላይ ፍርድ ቤት አዳኛነት በታጩት ብሬት ካቫኖ ላይ የፌዴራል ምርመራ ቢሮ ሪፖርት ከሰሙ በኋላ የመጨረሻውን ድምፅ ለመስጠት ቃል ገብተዋል። ዲሞክራቶች ግን ተቃውመዋል። የሁለተኛ ደረጃ ተማሪዎች ሳሉ ጾታዊ ጥቃት ፈጽመውብኛል የሚለውን ክስ እና የኮሌጅ ተማሪዎች እያሉ ካቫኖ አግባብነት የጎደለው የወሲብ ተግባር አሳይተውኛል ሲሉ ሌላ ሴት ያቀረቡትን ክስ ነበር ፌዴራል ምርመራ ቢሮ ሲያይ የቆየው። ካቫኖ በበኩላቸው የተባለብኝን አላደረግሁም ሲሉ ክሶቹን አስተባብለዋል። የዩናይትድ ስቴትስ የፍትህ ሚኒስቴር ዛሬ በሰባት የሩሲያ የስለላ መኮንኖች ላይ የወንጀል ክስ መስርቷል። የሩሲያን የኬሚካል መሳሪያ መጠቀምን የሚመረምሩ ድርጅቶችና ጸረ ጉልበት ሰጪ መድኃኒት ባለሥልጣኖች የኮምፒውተሮች መረቦችን ለመሰርሰር ሞክረዋል በሚል ነው የተከሰሱት። ስለ ክሱ ያስታወቁት የዩናይትድ ስቴትስ ምክትል ጠቅላይ አቃቤ ሕግ ጆን ደመርስ ሩሳውያኑ ግሩ በሚል አህጽሮት የሚታወቀው የሩሲያ ወታደራዊ ስለላ ድርጅት ሰራተኞች ናቸው ብለዋል። ሰባቱ ሰዎች በኮምፒውተር ስርሰራ የሚላክ ገንዘብ በማጭበርበር በገንዘብ ትልልፍና በማንነት ስርቆት ተከሰው እንደነበር ታውቋል። ሦስቱ ሩሲያውያን ከዚህ ቀደም አቻምና ከዲሞክራሲያዊ ፓርቲ ብሔራዊ ኮሚቴ ኮምፒውተር ስርሰራ ጋር በተያያዘ በልዩ መርማሪ ሮበርት ሚለር ተከሰው እንደነበር ተገልጸዋል። የዳች ባለሥልጣኖች በበኩላቸው አራት የጉሩ መኮንኖችን እንዳባረሩ ዛሬ አስታውቀዋል። የኬሚካል መሳሪያ እገዳን ለማስከበር የኬሚካል መሳሪያ ተከታታይ ድርጅት አጠገብ የስለላ መሳሪያ ይዘው በመገኘታቸው እንደተባረሩ ባለሥልጣኖቹ ጠቁመዋል። የሩሲያ የውጭ ጉዳይ ሚኒስቴር ክሱን በማስተባበል የፈጠራ ክሶች ናቸው ብሏል። የዩናይትድ ስቴትስ አቃቤ ሕግ መስሪያ ቤት ዛሬ በሰባት የሩሲያ የስለላ መኮንኖች ናቸው በተባሉ ሰዎች ላይ የወንጀል ክስ መስርቷል። የሩሲያን የኬሚካል መሳሪያ መጠቀምን የሚመረምሩ ድርጅቶችና ጸረ ጉልበት ሰጪ መድኃኒት ባለሥልጣኖች የኮምፒውተር መረቦችን ለመሰርሰር ሞክረዋል በሚል ነው የተከሰሱት። ስለ ክሱ ያስታወቁት የዩናይትድ ስቴትስ ምክትል ጠቅላይ አቃቤ ሕግ ጆን ደመርስ ሩሲያውያኑ ጂአርዩ በሚል አህጽሮት የሚታወቀው የሩሲያ ወታደራዊ የስለላ ድርጅት ሠራተኞች ናቸው ብለዋል። የሆላንድ ባለሥልጣኖች በበኩላቸው አራት የጂአርዩ መኮንኖችን እንዳባረሩ ዛሬ አስታውቀዋል። የኬሚካል መሳሪያ እገዳን ለማስከበር የኬሚካል መሳሪያ ተከታታዩ ድርጅት አጠገብ የስለላ መሳሪያ ይዘው በመገኘታቸው እንደተባረሩ ባለሥልጣኖቹ ጠቁመዋል። እንግሊዝና አውስትራሊያም የሩሲያ ሰላዮች ጸረ ዓለም አቀፍ ጉልበት ሰጪ መድኃኒት አገልግሎትንና አቻምና የተካሄደውን የአሜሪካ ምርጫን ኢላማ ያደረገ የኢንተርኔት ላይ የሰርጎ ገብ ተግባር ፈጽመዋል በሚል ሩሲያን ከሰዋል። የሩሲያ የውጭ ጉዳይ ሚኒስትር ክሱን በማስተባበል የፈጠራ ክሶች ናቸው ብለዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ቻይና በአሜሪካ ዲሞክራሲ ላይ ጣልቃ ትገባለች በማለት ዛሬ ባደረጉት ንግግር ከሰዋል። ቻይና በአሜሪካውያን አመለካከት ላይ በያዝነው ዓመት ምርጫና እንደ አውሮፓ አቆጣጠር በ2020 ዓ.ም በሚካሄደው ምርጫ ሕዋ ላይ ተጽዕኖ ለማሳደር እየጣረች ነው ሲሉ ማይክ ፔንስ ሃድሰን በተባለው ወግ አጥባቂ ተቋም ባደረጉት ንግግር ገልጸዋል። ፔንስ አያይዘውም በደቡብና በምስራቅ የቻይና ባህር ላይ የቻይና ወታደራዊ ክምችት ያሉትን ነቅፈዋል። በታዳጊ ሀገሮች የምታደርገው ያሉትን የዕዳ ዲፕሎማሲ፣ ሌሎች ሀገሮች ከታይዋን ጋር ያላቸውን ግንኙነት እንዲያቋርጡ ለማሳመን ትሞክራለች በማለትም ነቅፈዋል። የኢንዶኔዥያ ማዕከላዊ ሱላዌሲ ክፍለ ሀገር የማገገም እርምጃ መውሰድ ጀምሯል። በክፍለ ሀገሩ ያሉ አካባቢዎች በምድር ነውጥና በከባድ ሱናሚ ተመትተው ብዙ ጉዳት ከደረሰባቸው ወደ አንድ ሳምንት ተጠግቷል። በአንዳንድ የፓሉ ከተማ ክፍሎች የኤሌክትሪክ መብራት ተመልሷል። ፓሉ 370 ሺህ ሕዝብ የሚኖርባት ከተማ ስትሆን፣ በቀውስ ወቅት ክፉኛ ተጎድታለች። ሱቆች ግን ተከፍተዋል። ትልቅ የስልክ መረብ ስራ ጀምሯል። ጥቂት አውሮፕላኖች ከወደመው የአየር ማረፊያና ወደ አየር ማረፊያው መብረር እንደሚጀምሩ ይጠበቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የዩናይትድ ስቴትስ ፌዴራል ዳኛ የትራምፕ አስተዳደር 300 ሺህ ለሚሆኑ ፍልሰተኞች የሰጠውን የከለላ ፈቃድ እንዳያቆም ጊዜያዊ ትእዛዝ ሰጥተዋል። ከሄይቲ፣ ከሱዳን ከኒካራጓና ከኤልሳልቫዶር ለመጡ ፍልሰተኞች በዩናይትድ ስቴትስ ለመኖርና ለመስራት የሚያስችላቸው የከለላ ፈቃድ ተሰጥቷቸዋል። የአሜሪካ መንግስት ወደ ሀገራቸው ቢመለሱ አደጋ ይገጥማቸዋል የሚላቸው የውጭ ሀገር ተወላጆች ወይም ደግሞ የተፈጥሮ ቀውስን በመሳሰሉት ችግሮች ምክንያት መንግስት የተመለሱትን ሊረዳ በማይችልበት ሁኔታ ጊዜያዊ ከለላ ሊሰጣቸው ይችላል። የጊዜያዊው ከለላ መብት ከተነሳ ግን በዛ ጥላ ስር የነበሩት ሰዎች ከሀገሪቱ ሊባረሩ ይችላሉ። በካሊፎርኒያ የዩናይትድ ስቴትስ ወረዳ ዳኛ ኤድዋርድ ቼን ታዲያ ትላንት ትዕዛዙን ባስተላለፉበት ወቅት የከለላ መብት ያላቸው የውጭ ሀገር ሰዎችና ልጆቻቸው ከለላውን ቢነፈጉ ለከባድ ችግር ይዳረጋሉ ብለዋል። የዩናይትድ ስቴትስ ቀዳሚት እመቤት ሚላኒያ ትራምፕ በአራት የአፍሪካ ሀገሮች የጀመሩትን ጉብኝት በመቀጠል አሁን ማላዊ ይገኛሉ። በጋና የጀመሩት ጉብኝት ወደ ኬንያና ግብፅም ይወስዳቸዋል ተብሏል። በዋይት ሀውስ ቤተ መንግሥት የቪኦኤ ዘጋቢ ፓትሲ ዊዳኩስዋራ ናት የሚስ ትራምፕን ጉብኝት ዜና እየሸፈነች ያለችው። ቀጣዩን ዘገባ ከሊሎንጎዌ ልካለች። ሶሎሞን ክፍሌ ያቀርበዋል። ሚሌኒያ ከጋና ስድስት ሰዓት በረው ነው ዛሬ ጠዋት ማላዊ ርዕሰ ከተማ ሊሎንግዌ የደረሱት፣ አንዲት ወጣት ልጃገረድ እቅፍ አበባ አበርክታለች። የዩናይትድ ስቴትሷ ቀዳማዊት እመቤት በአፍሪካ ጉብኝታቸው ወቅት የሚያተኩሩት በሕፃናት ደህንነት ጉዳዮች ላይ ሲሆን፣ ሊሎንግዌ እንዳረፉም ወዲያውኑ ያመሩት ከተማዋ ውስጥ ወደሚገኝ አንድ የአንደኛ ደረጃ ትምህርት ቤት ነው። ትምህርት ቤቱ በገንዘብ የሚረዳው በዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ማለትም በዩኤስኤ አይዲ ነው። ሚስስ ትራምፕ ተማሪዎቹንና መምህራኑን ካነጋገሩና ክፍሎቹን እየተዘዋወሩ ከጎበኙ በኋላ በሰጡት አጭር አስተያየት ሁሉንም ለብርቱ ስራቸው አመስግነዋል። ላደረጋችሁልን እርዳታ ሁሉ አመሰግናችኋለሁ። እግዚአብሔር ይባርካችሁ አምላክ ቤተሰቦቻችሁንና ዩናይትድ ስቴትስን ይባርክ። ቀዳማዊት እመቤት ሚሌኒያ ትራምፕ የትምህርት ቤቱን ጉብኝት ካጠናቀቁ በኋላ ከማሊዋ አቻቸው ከጌርትሩድ ማሴኮ ጋር በግል በቤተ መንግሥቱ ተገናኝተው ሻይ ጠጥተዋል። እንደ ማላዊ ባለች በዓለም የመጨረሻዋ ደሃ አገር የዩናይትድ ስቴትስ የእርዳታ መርሃ ግብሮች በጣም ያስፈልጋሉ። ሚሌኒያ በዛች አገር ቆይታቸው ወቅትም የትራምፕ አስተዳደር በዩኤስኤአይዲ ፕሮግራም መሠረት ለችግር ተጋላጭ ለሆኑ ማኅበረሰቦች የሚሰጠውን እርዳታ ይዘረዝራሉ ተብሎ ይጠበቃል። የትራምፕ አስተዳደር እንደሚታወቀው ለአፍሪካ ሲሰጥ ከቆየው እርዳታ አብዛኛውን ለመቁረጥ ሐሳብ አቅርቧል። ምክር ቤቱ ግን ገና አላጸደቀውም። ዜናው አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርዝ በ25 ሜትር ባንድ በ11720 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 24 2011 ዓ ም ምሽት ፕሮግራም ነው። ኢንስፓይሬሽናል ቮይስስ ኦፍ አቢሲኒያ የአቢሲኒያ አነቃቂ ድምጾች የሚባል የኅብረ ዝማሬ ቡድንን ነው እየሰማችሁ ያላችሁት። ኒውዮርክ የሚገኘው የታሪካዊው የአቢሲኒያ ባፕቲስት ቤተ ክርስቲያን ዘማሪዎች ናቸው። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በግጭት ምክንያት የተፈናቀሉ ሰዎችን ሙሉ በሙሉ ወደ ቀያቸው የመመለስ ሥራ እየተሠራ መሆኑን የኢትዮጵያ የብሔራዊ የአደጋ ስጋት አመራር ኮሚሽን አስታውቋል። አብዛኞቹም ወደ ቀያቸው መመለሳቸውን ገልጿል። በተፈጥሮ አደጋ ምክንያት እየተረዱ ያሉ ሰዎች ቁጥር 7.8 ሚሊየን እንደሚሆን ጥቆም አሰጥቷል። የቤኒሻንጉል ተፈናቃዮችን ለመርዳት መንቀሳቀሱንም እየገለጸ ነው ኮሚሽኑ። ጽዮን ግርማ የኮሚሽኑን የሕዝብ ግንኙነትና ኮሚዩኒኬሽንስ ዳይሬክተር አቶ አበበ ዘውዴን አነጋግራ ተከታዩን ዘገባ አጠናቅራለች። ባለፈው ሳምንት በቤንሻንጉል ጉምዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙሃን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽ እና በተፈጥሮ አደጋ ምክንያት ከስምንት ሚሊየን በላይ ዜጎች ጉዳት የደረሰባቸው መሆኑን እና እነርሱን ለመደገፍ ደግሞ ከስድስት ሚሊየን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነት እና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። ስምንት ሚሊየን ተጎጂ የት አካባቢ እንደሆነም እንዲያ እንዲያብራሩ ጠይቂያቸው ነበር። በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽ በጣም የገነነ ቁጥር ነው። በምዕራብ ጉጂ አንድ መቶ ሰማኒያ ስምንት ሺ ሰባት መቶ አርባ ሰባት እንዲሁም በጌዴኦ ዞን ስምንት መቶ ስልሳ ሺ ሀምሳ ስድስት ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የህዝብ ለህዝብ ስራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዚያም በደረሰ ግጭት ሀምሳ ሁለት ሺ የሚጠጉ ወገኖች በጅቲጋ እንዲሁም በባቢሌና ጭናግሰን ሰላሳ ሶስት ሺ በቀብሪ ዳሀር አንድ ሺ የሚሆኑቱ ናቸው በቁጥር ደረጃ ከዚያም በኋላ በተፈጠረው ሌላ ግጭት ከቡራዩም ቢሆን ከአስር ሺህ ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው የተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩት ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዙ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለእኛ በላከልን ደብዳቤ የተገለጸው አስራ ስድስት ሺ ሰማንያ ሁለት እማባወራዎች ወይም ደግሞ ዘጠና አንድ ሺ ሶስት መቶ አርባ ስምንት ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በምስራቅ ወለጋ እና በምዕራብ ወለጋ ዞን ውስጥ በሚገኙ አስር ወረዳዎች ውስጥ የሚገኙና የተጠለሉ ናቸው። ታዲያ ስምንት ሚሊዮን በተፈጥሮ እና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ? ስምንት ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታህሳስ ድረስ የሚረዱ ሰባት ነጥብ ስምንት ሚሊዮን ወገኖች አሉ። እነዚህን ደምሮ ካልሆነ በስተቀረ ቅድም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቅድም እንደገለጽኩልሽ ነው። ሌላው ግን በድርቅ ሰባት ነጥብ ስምንት ሚሊየን ሕዝብ በተረጅነት የዕለት ምግብ የሚቀርብላቸው ናቸው። አቶ ደበበ ግን በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበውና ጄኔቫ የሚገኘው አይዲኤምሲ የተባለ ተቋም አንድ ነጥብ አራት ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን እና ይሄ ደግሞ አደጋ አለው ብሎ ነበረ ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው በሀገር ውስጥ? ይሄን ቅድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት ዘጠና አንድ ሺ ሶስት መቶ አርባ ስምንት ናቸው። ሌላው ቀን ቅድም እንደ ገለጽኩልሽ በጌዴኦና በምዕራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ዳህር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይህም በመስራት ሂደት አንድ የአካባቢውን ሰላም እና ጸጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች፣ አባገዳዎች እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ህዝብ ዘጠና አንድ ሺ ሶስት መቶ አርባ ስምንት ነው። እነዚህ ቅድም እንደገለጽኩልሽ በምስራቅ ወለጋ እና በምዕራብ ወለጋ ዞን አስር ወረዳዎች ላይ ተጠልለው የሚገኙ ናቸው። አቶ ደበበ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጅጅጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ፣ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች፣ ከቤንሻንጉል ጉምዞ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር ከነ ከየመጠለያ ጣቢያዎቹ እነሱስ ይሄ በመጠለያ ጣቢያ እኮ ያሉ አሉ ቀደም ሲል የተፈናቀሉቱ አሁንም ድጋፍ እየተደረገላቸው ያሉ አሉ ማለት ያልተመለሱ ከዚያ ውጭ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዲኦና ምዕራብ ጉጂ እንዲሁም በቡራዩ ያሉቱም እዚህ በአዲስ አበባ በአስራ ስድስት ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠለው የነበሩቱ ተመልሰዋል በተፈጠረው ሰላምና መረጋጋት እንዲሁም በተሰራው የህዝብ ለህዝብ ግንኙነት አንድ ይሄ ነው ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉት በየጣቢያው ያሉ አሉ። በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግንኙነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምልገልጽልሽ። ስድስት ቢሊየን ብር ያስፈልጋል ተጎጂዎች የሚልም አንብቤ ያለሁኝና እና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው? ይሄ ስድስት ቢሊየን ብር እኔ ያልኩት የለም፣ ለማንም አልነገ ይህን ያልኩት የለም። የምገልጽልሽ ነገር ከዚያ ውጭ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ጥናት ነው እንግዲህ። በኢትዮጵያ በአመት ሁለት ጊዜ የመኸርና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ። ያን ውጤት መሰረት በማድረግ የሚታቀደ ቅድ አለ። ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸውን ነው። በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከዘጠና አንድ ሺህ በላይ የቤንሻንጉል ጉምዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከህዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ ካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጭ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሐዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ ጽዮን፣ አመሰግናለሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እየተከታተላችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አስራ ሁለተኛው የአማራ ዴሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተደረገው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዲሞክራሲያዊ እንደነበር በድምፅና ያለ ድምፅ የተሳተፉ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጡርና መጥፎ አጋጣሚዎችን አስተያየት ሰጪዎች ሰንዝረዋል። አስቴር ምስጋናው ዝርዝር አላት። ኮሎኔል ደመቀ ዘውዴ የወልቃየት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው። መድረኩ በጣም እጅግ ከጠበቅ ነው በላይ ነው ትለች ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበረ። የሚያቀርበው ሀሳብም ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አተሳሰብ ያለው በዚህ ክልል የምኖረው ህዝብ መብት የሚያረጋግጥ አመለካከት ሀሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። እጅግ የተሻለ አቅም ያላቸው ናቸው ብዬ ማስቦ ለምን ከምሁራኖች አሉ፣ ከወጣቶች አሉ፣ ከሴቶች አሉ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው እና እነዚህ ደግሞ ብቻ ፆታዊና እድሜን ብቻ ሳይሆን ብቃት ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ ብዬ ነው ማስበው እኔ። ሌላው አስተያየት የሰጡት የኢህአዴግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሴት አድርጎ የሚጠላውን ደግሞ በካርዱም በንብጹም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና እንጃ ከዚህ በላይ እንዴት አይነት ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለው ሁኔታ በእጅ ወሳኝ ነው። በሂደት ደግሞ በተግባር እየተለካ እናየዋለን። ያው ሲመቸን እንቀጥልበታለን፣ ሳይመቸን ደግሞ ያው ጉልበትና አቅም እየፈጠርን በሌላ መንገድ ደግሞ እንሄዳለን። ፍትሐዊና ዴሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎ አጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ። ይህን ሕዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው ከሕፃን እስከ አዛውንት ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ህዝብ። እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር፣ ይህንን ጉዳይ በአቋም ጠንክረው ካልያዙት አሁን ተቀብለውታል። እንደ ድርጅት ጥያቄው የማንነት ጥያቄው የወሰን ጥያቄው የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝቡ ከጎናቸው ይሆናል። የሚኖረው ችግር ካለ ደግሞ ከህዝብ ጋር ሆኖ ሊፈቱት ይችላሉ ብዬ ነው ማስበው። አቶቾቹ አቶ ቹቹ አለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት። ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቅ ህዝብ ማግኘት ደግሞ በራሱ ጸጋል። ይሄ ትልቁ የባህሊን ተስፋን የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አግኝቷል። ቢያንስ ሰው የሚሰማቸው የማይጠላቸው፣ ቢያንስ አያምጡብን የማይላቸው እነዚህ እነዚህን ስላደረገ አዲስ አመራር ዝሙ መምጣት ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ በጣም ትልቅ ጸጋ ነው ለብአዴን። ይሄ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት ይሆነዋል ለብአዴን። ከዛ በላይ ግን ፈተና ይታየኛል። ብአዴን ውስጥ አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የብአዴን ምክንያቱ ያልቅበታል ካሁን በኋላ እስካሁን የነሰ የሚብዛም እንዲያደረገን ህወሀት ነው። ለበረከት ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም አመከኘት አይቻልም። እንግዲህ ይህን የአማራ ክልል አዳነው ገደለው በአደለ ከሌ እንዲያደረገኝ ህወሀት እንዲህ ብሎ የሌላ ሰው አመራር መጥቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያገልጠዋል፣ ለህዝቡ። ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም ደግሞ ቀላል አይደለም። የማንነት ጥያቄ አለ። የኢትዮ ሱዳን ድንበር ጉዳይ አለ። በጣም ተወሳስቧል፣ አስቸጋሪ ነው። እንዲሁ የመልካም አስተዳደሩ የልማቱ የምኑታዩና እነዚህ ወሳኝ ወሳኝ ጥያቄዎች እንዲሁ በቀላል ይፈቷል። እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚያን መላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች ሲሄል ለመሸከምን ያህል ብቁ ይሆናሉ። በእርግጥ ርሹ አለው፣ የተሻሉ ልጆችም ገብተዋል። በዚህ በኩልም የሚመጣ አዲስ አበባ ከፍተኛ ነዋሪ የአማራ ሕዝብ ነው። በዚህ በኩል ጥቅም አለኝ የሚል ጥያቄ ያለው አማራ ይህን ጥቅሙን እንዲያስከብርለት የአማራ ሕዝብ ይፈልጋል አዲስ አበባ ላይ። አዲስ አበባ የማንም አይደለችም፣ በእኛ እምነት የመላ ኢትዮጵያ ሕዝብ ናት። ግን የኔ የሚል አካል ከመጣ አማራ ወደ ስራው መግባቱ አይቀርም፣ ጥያቄ ማንሳት አይቀርም። ይህንን አስተካክሎ የመሄድ ጉዳይ የበአዴን ፈተና ነው እና የበአዴን ፈተናው ብዙ ነው። በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅቱ ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴር ጄኔራል አሳምነው ጽጌ፣ አቶ መላኩ ፋንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬና አቶ ዮሐንስ ቧያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የቡራዩን ግድያ በመቃወም በአርባ ምንጭ የተካሄደው ሰልፍ ወደ ግጭት እንዳያመራ ያደረገው ማህበረሰቡ ለባህላዊ እርቅ ሂደት የሚሰጠው ከፍተኛ ቦታ መሆኑን ታዋቂ የጋሞ ማህበረሰብ ባህላዊ መሪና ፖለቲከኛ ተናግረዋል። የጋሞ ማህበረሰብ ባህላዊ መሪ ወይም ካዋና የቀድሞ የተቃዋሚ ፓርቲ አመራር ከሆኑት ደምሴ ጻራ ጋር ያደረገውን ውይይት መነሻ ያደረገው እስክንድር ፍሬው እንደሚከተለው ይዞ ይቀርባል። ጋሞ ጎፋ በፊት ለፊት ገጽ በቀዳሚ ርዕስ ተርታ ከአባያና ጫሞ ማደሪያ ከምንጮቹ አገር አርባ ምንጭ የተደመጠው ተግባር የበርካቶችን ቀልብ እንደ ገዛ ቀጥሏል። የጋሞ ባህላዊ መሪዎች ካኦዎችና ማጋዎች፣ የአገር ሽማግሌዎችም የዓመቱን በጎ ተግባር ፈጽመዋል። በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የሆነው ይህ ነው። የተንበረከኩ የአዛውንት ጉልበቶች ቁጣ በረዱ፣ ሳር ይዘው ከፍ ያሉ የአገር ሽማግሌዎች እጆች ሰላም አወረዱ። አብዛኛዎቹ የጋሞ ብሔረሰብ ተወላጆች የሆኑባቸው በርካታ ዜጎች መስከረም አምስት በቡራዩ መገደላቸውን በመቃወም ሰልፍ ከወጡ ወጣቶች የተወሰኑት በስሜታዊነት ቢንቀሳቀሱም የአዛውንቶቹ ልመና ሰምተው ተመልሰዋል። ግጭት ቀስቃሽ ከሆነ ተግባርም ተቆጥበዋል። ግጭት እንዳይባባስ ማድረግ የተቻለው ማህበረሰቡ ለባህላዊ መሪዎችና የእርቅ ሂደት በሚሰጠው ከፍተኛ ቦታ ምክንያት መሆኑን ካዎ ደምስ የጻራ ለአሜሪካ ድምፅ አብራርተዋል። በባህሉ የኛ መግባት ማለት አንድ ፖለቲካ ወይም የአስተዳደር መሪዎች ነን፣ ሃይማኖታዊ መሪዎችም ነን ካዎዎች። ስለዚህ በሁለቱ ምክንያት ህዝቡ ትልቅ አክብሮት ይሰጣል። እና ለምሳሌ አሁን እኔ ካወየንኩበት ቦታ ላይ እዚህ አይነት ጥል እና ከሌላ ካወ ጋር እዚህ አይነት አገር ጋር ጥል ቢነሳ ረዥም ዱላ ይዘን እንገባለን። ሁለቱን ወገኖች የመምታት መብትም አለ አልግደል ወይም መምታት ማለት እንደ መቅጣት ነው፣ እንደ መገሰጽ ነው። መገሰጽ ነው። አድሎሳቲስ ሁለቱንም በመምታት አቁሙ። ኑ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እንዳሉትም የጀመሩት ለውጥ ምን ያህል ድጋፍ እንዳለው ከውጭ የተመለሱ የተቃዋሚ ፓርቲዎች ቁጥር ራሱ ማሳያ ነው። በውጭ የሚኖሩ ኢትዮጵያውያን ከፍተኛ ድጋፍ አለው። በአገር ውስጥ ከፍተኛ ድጋፍ አለው። ዋነኛ ፈተናቸው ምንድን ነው? አሁን አሁን የዚህ የለውጥ ሂደት ዋነኛው ፈተና በእርሶ እምነት ምንድን ነው? እንዴት ስነው ሊወጡ የሚችሉት ችን በአጭሩ መልሱ። ሁለት ችግር ነው። አንደኛ ይሄን ለውጥ ያመጣው ህዝቡ ነው። ነገር ግን ህዝቡን ለውጡን ተቃዋሚ ፓርቲዎች መርተው አንድ ቦታ ማድረስ ነበረባቸው። ይሄ አንድ ጎሏል። አሁንም ህዝቡን ፍላጎት ሰብስቦ ይዞ አደራጅቶ የኢህአደግ ተቃዋሚ ሆኖ ለውጡ ምን መሆን እንዳለበት የሚወስን ተቃዋሚ ፖለቲካ ድርጅት ባለመኖሩ ምክንያት አሁንም ለውጡ በህዝቡ እጅ ነው ያለው በተበታተነ ሁኔታ። ሁለተኛ ያ ጫና ኢህአደግ ውስጥ እንዲከፋፈል ተደርጓል። ኢህአደግ እንዲከፋፈል በተደረገ ጊዜና በመጀመሪያው ስብሰባቸው ጠቅላይ ሚኒስትሩ የኢህአደግ ሊቀመንበር ሆኖ እንደገናም ጠቅላይ ሚኒስትሩን ስልጣን በፓርላማው ይሁንታ ከተቀበለ በኋላ እኔ እንደማምነው ከሆነ የእኔ ነው፣ ኢህአዴግ ውስጥ ለውጥ አራማጁ ቡድንንና ለውጥ ተቃዋሚውን ቡድን ለኢትዮጵያ ሕዝብ ማጋለጥ ነበረበት ማሳወቅ ነበረበት። ከዛ በኋላ የኢትዮጵያ ሕዝብ ነበረ ይታገል የነበራቸው። አሁን በአካሄድ የምታየው ከሆነ ኢህአዴግ ውስጥ ነጥሮ አልወጡም። ከአሁኑ ሁኔታ ከአሁኑ ስሜት ሳይ ኢህአዴግ በትክክል በሁለት ተከፍለው፣ አንዱ ጎራ ለውጥ ደጋፊ፣ ሌላው ጎራ ለውጥ የማይደግፈው የሆነውን አናውቅም። አሁን ተደበላልቋል። ስለዚህ ኢህአደግን ማመን አይቻልም የለማ ቡድን የሚባለው ነገር እኔ አራቱን ሰዎች ነው የማውቀው አንድ ለማ አንድ አብይ አንድ ገዱ አሁን ምክትል ጠቅላይ ሚኒስትሩን ልጨምር አራት ሰው ነው የምናውቀው በትክክል ለውጡን ተቀብሎ ለውጡን ይመራሉ የሚባሉ አራት ሰዎች ናቸው ከኢህአደግ ሌላው የኢህአደግ የት ነው ያለው እሺ አራቱ የኢህአደግ አባል ድርጅቶች ነበሩ አሁን ከነሱ ውስጥ እንደ ደቡብ ንቅናቄ ብትወስድ የት እንዳለ ማታውቁ። ጠቅላይ ሚኒስትሩ ግን በአሜሪካ ባደረጉት ንግግር ወይዘሮ ሙፈሪያትም የቲም ለማ አባል ናቸው ብለዋል። አዲሷ ኔ ሊቀም አላውቀውማ። ለኢትዮጵያ ሕዝብ እኮ ግልጽ አላደረገም። ክብር ጠቅላይ ሚኒስትሩ ይህን ግልጽ ይፋ ማድረግ ነበረበት። ኢህአዴግ ውስጥ ለውጥ አራማጁንና ለውጥ ተቃዋሚውን ይፋ ማድረግ ነበረበት ለኢትዮጵያ ሕዝብ። ኦፊሻል አይደለም አሜሪካ ሄዶ ለዜና ማሰራጫው የሰጠው እኔ አልቀበልም። እርግጥ ነው የእኔ ጠቅላይ ሚኒስትር ነው። ልብ አድርግ፣ ግን ለእኔ አልነገረኝም። እዚህ ሀገር ቤት ውስጥ ከለማ ከአብይ ከገዱ ከደመቀ ጀርባ እነማን አሉ? እኛ አለን፣ ህዝብማ አለን። ግን ለእኛ አልሆኑም። አሁን ያደግ ይሁኑ ምን ይሁኑ። ለምሳሌ ሌላ ለእኛ አልሆኑም ሲሉ ምን ማለት ነው? ከእኛ ጋር አይደሉማ፣ ወይም እኛ ውስጥ አልገቡ ምክንያቱም ከዛ ከኢህደግ ተነጥለው ኢህደግ ለውጥ የማይፈልገው ተገለው ራሳቸውን ወደ ህዝቡ ውስጥ አልከተቱም። የህዝቡን ስሜት እየመለሱ ነው የመጡት። በዚህ ምክንያት ህዝቡ አድናቆት ይሰጣል። በሌላ በኩል እነዚህን አራት ሰዎች ተንትን ብትለኝ በአወቃቀር ኢህደግ ናቸው፣ በአመለካከታቸው ኢህደግ አይደሉም። ስለዚህ እነዚህን እንዴት ምንድን ነው የምታደርጋቸው እና እኔ በእውነቱ ትንሽ አካሄድ ላይ እንትን ያለ ይመስላል። ለዚህ ነው ለውጡ መሪ የሌለው ጀልባ አይነት ወደ መሄድ እኔ ስጋት አለኝ። የኢህአዴግ ጠቅላላ ጉባኤና ውጤቱ ይሄ ይወስናል። እናም የጋሞ ባህላዊ መሪዎች ተግባር ባሪያነቱ እየተጠቀሰ ቀጥሏል። በኢትዮጵያ እያጋጠሙ ላሉ ግጭቶችም የሰላም መንገድ አሳይቷል። ለቃለ ምልልሶ የተባበሩኝን የቀድሞው ደቡብ ህብረት አመራር አባል እንደዚሁም የጋሞ ብሔረሰብ ባህላዊ መሪ ከኦደምስ ደምስ የጻራን በማመስገን ልሰናበት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። Bye. -bye. እስክንድርን ለዘገባው አመሰግናለሁኝ። ከካዎ ደምሴ ጻራ ጋር ከጥቂት ቀናት በፊት ያደረገውን ውይይት መነሻ አድርጎ ያጠናቀረውን ዘገባ ነበር ያሰማ ናችሁ። ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። አሁን አዲስ አበባና አካባቢዋ ላይ የምሽቱ የአየር ስርጭት። ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። Lord, we adore you. Lord, we love you. Lord, you are so precious to us. Just we pray in the name of Jesus, our Lord and Savior. Amen. በኒውዮርክ ታላቁ ማንሃታን ክፍለ ከተማ ከማዕከሉ ብዙም ሳይርቅ በተዘረጋው ሃርለም ቀበሌ ውስጥ 132 ዌስት 138ኛው መንገድ ላይ የቆመ ውብ የጥርብ ድንጋይ ሕንፃ ግንባታው ተጠናቆ የዛሬ ሥራውን ከጀመረ ዘንድሮ ልክ 95 ዓመት ሞላው። በውስጡ የያዘው ታሪክ ግን በአሜሪካ ጥቁሮች ጉዞ ውስጥ አንጸባራቂ ከሚባሉ ምዕራፎች አንዱ የሆነ የሁለት መቶ ዓመታት መድብል ነው። ይህ ሕንጻ የአቢሲኒያ መጥምቃውያን ቤተ ክርስቲያን ነው። አቢሲኒያን ባፕቲስት ቸርች ተብሎ ይጠራል። ይህች ቤተ ክርስቲያን የአሜሪካ ጥቁሮች መንፈሳዊና የፖለቲካም ዓለም እምብርት ከሆኑ ስፍራዎች አንዷ ነች። Well, the Abyssinian Baptist Church was uh, founded in 1808 uh, by Ethiopian sea merchants and uh, free black men and women. የአቢሲኒያ ባፕቲስት ቤተ ክርስቲያን የተመሰረተችው በ1808 ዓመተ ምህረት ነው። በኢትዮጵያ የዘመን አቆጣጠር መሆኑ ነው። በኢትዮጵያውያን ነጻ የሆኑ ባህረኛ ነጋዴ ወንዶችና ሴቶች ነው የተቋቋመችው። ቤተ ክርስቲያኒቱን የከፈቷት በከተማይቱ መሃል ትገኝ ከነበረችውና አግላይ ከነበረች ቤተ ክርስቲያን ለመላቀቅ ባደረጉት ጥረት ነበረ። ሰሞኑን የተባበሩት መንግስታት ድርጅትን ሰባ ሶስተኛ ጠቅላላ ጉባኤ ለመዘገብ ወደ ኒውዮርክ ሄጄ በነበረ ጊዜ ወደ ሃርለም ጎራ ብዬ የጎበኘኋት የአቢሲኒያ ባፕቲስት ቤተ ክርስቲያን የወጣቶች ጉዳዮች ረዳት ሚኒስትር የሆኑት ቄስ ኢታንግ ያንግ ናቸው የቤተ ክርስቲያኒቱን ታሪክ ያጫወቱኝ። ከዚያ በኋላ ታዲያ እነዚያ በቁጥር አራት መቶ እንደነበሩ የሚነገር ኢትዮጵያውያን ነጋዴዎች ያቺ አግላይ የነጮች ቤተ ክርስቲያን ትገኝበት ከነበረ ዳውንታውን አካባቢ ወጡና ወደ አፕታውኑ ፈቅ ብለው ማምለኪያቸውን ቆረቆሩና ራሳቸውን ችለው ቅዳሴና ጸሎታቸውን ማድረስ ቀጥሉ። እናም ላለፉት 210 ዓመታት አቢሲኒያ ባፕቲስት ቤተ ክርስቲያን የመንፈስ ብቻ ሳትሆን የማኅበራዊ ፖለቲካዊና የኢኮኖሚ ክንዋኔዎችና ንግግሮችም እረኛ ሆና ኖራለች። በነቢያዊ ስራዎቿም የዓለም ምስክር ሆና ቆማለች። የዛሬ ስምንት ዓመት ገደማ በ2022/23 ዓ ም አካባቢ መሆኑ ነው። የአቢሲኒያ ፈንድ የሚባል ድርጅት ተቋቁሟል። ያ ድርጅት የተቋቋመው የቤተ ክርስቲያኒቱ ፓስተር በሆኑት ቄስ ካልቪን ኦበት ሳልሳዊ የተመራ መንፈሳዊ ጉዞ ወደ ተቀደሰችው ምድር ወደ ኢትዮጵያ ከተደረገ በኋላ ነበር። ያ መንፈሳዊ ጉዞ 168 የቤተ ክርስቲያኒቱና የማኅበረሰቡ አባላት የተገኙበት እንደነበረ ቄስ ኢታንግ ያንግ አጫውተውኛል። የመንፈሳዊው ጉዞ ዓላማ የክርስትናን መሠረቶች ለማግኘት ብቻ ሳይሆን ቤተ ክርስቲያኒቱ ከኢትዮጵያ ጋር ያላትን ግንኙነትና ቁርኝት ለማክበርም ጭምር ነበር ብለውኛል ሪቨረንድ ያንግ በዚያ ጉዞ ምክንያትም የቤተ ክርስቲያኒቱ መሪ ሬቨረንድ ባትስ ኢትዮጵያ ውስጥ ላሉ አዋቆችና ሕፃናት አንዳች ፍሬ ያለው ተግባር መፈጸም እንዳለበት በማመን የአቢሲኒያ ፈንድን እንዲቋቋም አደረጉ። Uh, that particular fund uh, focuses on reducing poverty uh, in coffee farming communities in Ethiopia. So for the last ten years uh, we've worked yeah, በሌሎችም የግብርና ዘርፎች የተሻለ ውጤት ሊያስገኝላቸው የሚችለውን ሁሉ እያደረግን ነን። አሁን ይህ ፈንድ ወደ አዲስ ጎዳና እየወጣ ቅርጽና አሰራሩንም እያሻሻለና እየለወጠ በመጣበት ደረጃ ላይ እንደሚገኝ ቄስ ኢታንግ ያንግ ነግረውኛል። እንግዲህ የአቢሲኒያ ባፕቲስት ቤተ ክርስቲያን መሠረቷ መንፈሳዊ ቢሆንም በቁሳዊውና በማኅበራዊውም ዓለም ትርጉሟን ተክላለች። ለመሆኑ የሐርለሟ የአቢሲኒያ ባፕቲስት ቤተ ክርስቲያን አባሎቿ እነማን ናቸው? ኢትዮጵያውያንስ ይጎበኟታል? ያመልኩባታል? ወደፊት ይዤላችሁም መለሳለሁ። ለዛሬ ግን አንድ እውነት ላካፍላችሁ። ከቀዳማዊ ኃይለ ሥላሴ በስተቀር ደጇን የረገጠ የኢትዮጵያ መሪም ይሁን የቤተ ክርስቲያን አለቃ ሬቨረንድ ያንግ አያስታውሱም። ቤተ ክርስቲያኒቱ ቅድስት ምድር እያለች ከምትጠራት ከኢትዮጵያ ግን ገጸ በረከት ተችሯታል። ዛሬም መናገሪያው መድረክ ላይ በአምልኮ ሰዓት በክብር የምታቆመው ታላቅ የወርቅ መስቀል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተልኮላታል ጋ God, we thank you for watching over us. We thank you for blessing Reverend Itang H. Young, Balafo Yamaladas Yamaladas, Nasratlai, Salot Simarunas, Sisatu Yana Beradims Achonana, Meliktachonoyam Samut. Heart to heart and spirit to spirit. Help us as we go throughout this service to explore your word together so that upon our journey, we may be made better. Yeah. So we ask in this moment yeah. that you will give us your preaching power. The heavens declare, the heavens declare, the glory of God. Ye Harlem, New York, one Abyssinian Baptist Church, the Tarik. Tariq, Yzaris ስርዓተ አምልኮዋንና ከቄስ ኢታንግ ያንግ ጋር ያደረግኩትን ቃለምልልስ ቀሪ ክፍል በሌላ ዝግጅት ይዤላችሁ መለሳለሁ። ወደ ፌስቡክ ገጻችን ብትገቡ ቪዲዮውን ታገኛላችሁ። Somebody ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሜሪካና ሕዝቧ ተከታዩ ፕሮግራም ነው። እዚህ ዩናይትድ ስቴትስ ሚቱ የተባለው እንቅስቃሴ አንድ ዓመት ሞላው። እስከ መቼ ዘልቅ ይሆን? የዩናይትድ ስቴትስዋ የፊልም ኢንዱስትሪ ሆሊውድ አድራጊ ፈጣሪ ሃርቪ ዋይንስታይን ሴት ሠራተኞች ላይ ወሲባዊ ትንኮሳ አድርሰዋል፣ ጥቃትም ፈጽመዋል ተብሎ መወንጀሉን የዘረዘረ ሪፖርት በኒውዮርክ ታይምስ ጋዜጣ ከወጣ ልክ አንድ ዓመት ሆነው ከዚያ ጊዜ ያነሳ ታዲያ በተለያዩ የኖሮ ይዘታ ላይ ያሉ በርካታ ሴቶች እኔም ተዋክቤ ያለሁ ጥቃት ተፈጽሞብኛል እያሉ በትዊተር ሚቱ በተባለው እንቅስቃሴ ታሪካቸውን የያዥ ጎደጎዶች ጀመር። እንደዚያ እያለ ሚቱ ዝናው ከተናኘ ዛሬ አንድ ዓመት ሆነ። እንቅስቃሴው ዘላቂ ለውጥ አምጥቶ ይሆን? የአሜሪካ ድምፅ ዘጋቢ ዶራ ጉኳር ተቃኘዋለች። ቆንጅ ታየ ታቀርበዋለች። በዓለም ዙሪያ ድህነትን ለማስወገድና ለማህበራዊ ፍትህ የሚሰራው ዓለም አቀፍ ግብረሰናይ ድርጅት ኬር በስምንት ሀገሮች ባካሄደው ጥናት ከአራት ወንዶች ውስጥ አንዱ ሴቶች ከአሰሪ ጋር ወሲባዊ ግንኙነት መፈጸም አለባቸው፣ ያ ክፋቱ ምኑ ላይ ነው የሚል አስተሳሰብ ያለው እንደሆነ ደርሶበታል። ሬቸል ሊማን የኬር ተጠሪ ናቸው። ያብራራሉ። ግብፅ ውስጥ ለምሳሌ 60 ከመቶ ወንዶች እንደዚህ የሚያስቡ ናቸው። ዩናይትድ ስቴትስም ውስጥ ቢሆን አህዙ በእርግጥ አነስ ያለም ቢሆን ከስምንት ወንዶች አንዱ በዚሁ ባለንበት በ2018 ዓ ም እንደዚህ አይነት አስተሳሰብ ያላቸው ናቸው። ስለዚህ ነገሩ ዓለም አቀፍ ችግር መሆኑን ነው የሚጠቁመን። ዴቪያ ቴሚን የኩባንያዎች ስነ ምግባርና የስራ ባህልን በተመለከቱ ጉዳዮች አማካሪ ባለሙያ ናቸው። ያ እንዳለ ሆኖ ይላሉ፣ ሚቱ እንቅስቃሴ በትላልቅ ኩባንያዎች አካባቢ ለውጥ አስመዝግቧል። ይሁንና መዋለነዋይ አፍሳሾች እንዲህ ባሉ የወሲባዊ ትንኮሳና ጥቃት የተያያዙ ጉዳዮች ያልተፈቱላቸው ኩባንያዎች ውስጥ ገንዘባቸውን መመደብ ላይ እንዲያመነቱ አድርጓል። ዴቪያ ተምን የኮርፖሬሽን ቦርዶች ከጊዜ ወደ ጊዜ ኃላፊነት እየወሰዱ የመጡ ይመስለኛል። ለዚህ አንዱ ምክንያት የቦርድ አባላት ሴቶች ቁጥር እየጨመረ መሆኑ ነው። ሌላው ደግሞ ስምን መጠበቅ አስፈላጊ መሆኑን ስላወቁትም ጭምር ነው። አዳዲስ የቦርድ አባላት በገቡና ስብጥሩ እየሰፋም በሄደ ቁጥር በትክክል እንስራ የሚለው ድምፅ እየጠነከረ ይመጣል። ያም ነው ዴቪያ ቴምን እንደ ኤሮፓውያን አቆጣጠር ከ2015 ዓ ም ታህሳስ ወር ወዲህ በወሲባዊ ትንኮሳ ወይም ከዚያ በባሰ አድራጎት የተወነጀሉ ታዋቂ ሰዎችን ሲከታተሉ ቆይተዋል። እስካሁን ቁጥራቸው 723 እንደደረሰ ነው የሚናገሩት። ሚቱ እንቅስቃሴ ፖለቲካዊ ለውጦችንም እያበረታታ ሳይሆን አልቀረም። በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በመጪው ህዳር ወር በሚካሄዱት ምርጫዎች ከምንጊዜውም ቁጥራቸው የበዛ ሴቶች ለኮንግረስ አባልነት፣ ለአገረ ገዥነት፣ ወይም ለክፍላተ ሀገር ምክር ቤት ተወካይነት እየተወዳደሩ ናቸው። አሜሪካውያን ሴቶች በፖለቲካው ዓለም የተሰኘው ማዕከል ተጠሪ ኬሊ ዲት ማር ያብራራሉ። እንደሚመስለኝ ሚቱ ስለ ስልጣን ሚዛን መዛባት፣ በተለይም ወንዶችና ሴቶች ያላቸውን ቦታ በተመለከተ የምናነሳቸውን ጥያቄዎች ጠንከር እንዲሉ አግዘዋል። በየተቋማቱ ሁሉ ያለው የተዛባ ስልጣን ድርድር ስንመለከት ሴቶች ጠረጴዛው ላይ ትላልቅ ውሳኔዎች የመስጠት ስልጣን ቦታ እንደሌሉ እናስተውላለን። አንዳንድ አሜሪካውያን የሚቱ እንቅስቃሴ ለውጥ እንዳመጣ ያምኑበታል። ቴሬሳ ብራንት ዩታ ክፍለ ግዛት ውስጥ የሚኖሩ የቤት እመቤት ናቸው። ሴት ልጄ አንዳንድ ሁኔታዎች ሲገጥሟት ምን ማድረግ እንዳለባት ለማስተማር በማደርገው ጥረት ሚቱ በደንብ አስተዋጽኦ ይኖረዋል ብለዋል ቴሬሳ። ኤሪክ ቪንሰንት ደግሞ አሪዞና ነዋሪ የምርት ዲዛይን ባለሙያ ናቸው። እንዲህ ይላሉ፣ በሕብረተሰቡ ውስጥ እንዴት የተስፋፋ እንደሆነ ይበልጡን እንዳስተውል አድርጎኛል። በሚያስደነግጥ አኳኋን አይንን ገልጬበታለሁ አቢ ቡቲክ ፎር በአንድ ኤምበሲ ውስጥ በተለማማጅነት የተሰማራች ወጣት ነች። ለህብረተሰባችን ጥሩ ይመስለኛል። ከአሁን ቀደም ተደብቀው የነበሩ ችግሮችን እንድናውቅ ይረዳናልና ብላለች። አቢ የሚቱ እንቅስቃሴ አሜሪካን ብቻ የሚመለከት ሳይሆን በዓለም ዙሪያ ወሲባዊ ወከባ የሚገጥማቸውን ሴቶችም ጭምር የሚጠቅም ትርጉም ያለው ዘመቻ እንደሆነ የሚናገሩት የኬር ተጠሪዋ ሬቸል በመላው ዓለም ሴቶችን እነዚህ ችግሮች እንደሚገጥሟቸው በተለይም ደግሞ ድህነት በሰፈነበትና የሴቶች እኩልነት እጅጉን የተዛባ ሲሆን ሴቶች ይበልጡን ተጋላጭ እንደሚሆኑ ያስረዳሉ። ኬር ችግሩን ለመቅረፍ በተለያዩ ሀገሮች ስራ እንደጀመረም ይናገራሉ። ሬቸል ለምሳሌ ግብፅ ውስጥ የህዝብ ማመላለሻ አሽከርካሪዎች የሴቶቹ መንገደኞቻቸውን ደህንነት ለማስጠበቅ ስለሚጠቅሟቸው እርምጃዎች ስልጠናዎችን እየሰጠ ነው። የሆነ ሆኖ የሚቱ እንቅስቃሴ ዘላቂነት ይኖረዋል ወይ? ዴቪያ ቴሚን የስራ ቦታ ባህልና ቀውሶች ጉዳይ አማካሪ ባለሙያዋ እንዲህ ይላሉ። አንድ ቦታ ላይ በቃ መስመሩን አስምሮ ከዚህ ማለፍ አይቻልም፣ መቆም አለበት ሊባል ይገባል። አሁን እዚያ ጋር የደረስን ይመስለኛል ብለዋል ዴቪያ። ኢሊኖይ ክፍለ ሀገር ፋርማሲስት የሆኑት ሂባ ቺታኒ በበኩላቸው እንዲህ ይላሉ። ይህ ሁሉም ሴት ላይ የሚደርስ ነገር ነው። ይሄ ሀቅ ነው። በትክክል በምፈልገውና በማምንበት መንገድ ነው ሁኔታውን የተቋቋምኩት አይደለም፣ ምክንያቱም ፍርሃት ስለነበረኝ። አሁንስ በዚያው መልክ ነው የምመልሰው? ሊሆን ይችላል አሁንም እፈራለሁ፣ የበቀል ጥቃት ሊያስከትልብኝ ይችላልና ሲሉ ገልጸዋል አቢ ይህ የሚያሳየው ታዲያ ሴቶች ከወሲባዊ ትንኮሳና ጥቃት ነጻ የሚሆኑበት ፣ ደፍረውም እምቢኝ የሚሉበት ደረጃ ላይ ለመድረስ ትግሉ መቀጠል እንዳለበት ነው። አድማጮች፣ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፓወር አፍሪካ ኢኒሺየቲቭ ወይም አፍሪካን በኃይል ማዳረስ በሚባለው መርሃ ግብር አማካኝነት 50 ሚሊዮን ሰው ለመጀመሪያ ጊዜ የኤሌክትሪክ ኃይል ተጠቃሚ እንደሚሆን ተገለጸ። በአውሮፓ የዘመን አቆጣጠር ለመጪዎቹ 12 ዓመታት በተያዘው ዕቅድ መሠረት በ 2030 ዓ ም አፍሪካ ውስጥ 16 ሚሊዮን መኖሪያ ቤቶች የኃይል አቅርቦት ተጠቃሚ ይሆናሉ። በዚህ ፕሮግራም የዩናይትድ ስቴትስ ኩባንያዎች እንደሚሳተፉ ታውቀዋል። የማርያማ ዲያሎ ነው ዘገባው፣ አዲስ አበባ ያቀርበዋል። ከዓለም ባንክ በተሰማው አስደማሚ ዜና መሠረት ከሰሐራ በታች ያሉ መኖሪያ ቤቶች ናቸው ከዓለም አነስተኛ የኤሌክትሪክ ተጠቃሚዎች። ይህን ሁኔታ ለመቀየር ከአምስት ዓመታት በፊት ተነሳሽነቱን የወሰዱት ደግሞ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ናቸው። ከዩናይትድ ስቴትስ መንግሥት ሰባት መንግስት ቢሊዮን ዶላር በመመደብ ፕሮግራሙን እንጀምረዋለን። ይህም ለፕሮግራሙ መሳካት ተጨማሪ ኃይል እንደሚሆንላቸው የፕሮግራሙ አስተባባሪ አንድሮ ሄርኮውትስ ተናግረዋል። የ9500 ሜጋዋትስ ስምምነት ለመድረስ አስችሎናል። በዚህም 50 ሚሊዮን ህዝብ ለመጀመሪያ ጊዜ የኤሌክትሪክ ብርሃን ማግኘት ችሏል። የፕሮግራሙ አስተባባሪ ኸርኮውስ ይህን የተናገሩት በጆንስ ሆፕኪንስ ዓለም አቀፍ ትምህርቶች ትምህርት ቤት ሲሆን እንደ አውሮፓ አቆጣጠር በ2030 ዓ.ም 19 ሚሊዮን መኖሪያ ቤቶች የኤሌክትሪክ መብራት እንደሚያገኙ ነው ያስታወቁት። ለአፍሪካ የኤሌክትሪክ ኃይል የሚረዳውን ገንዘብ በማዋጣት ረገድ ከ100 በላይ የሆኑ የዩናይትድ ስቴትስ ኩባንያዎች እንደሚሳተፉበትም ታውቋል። እንደገና የፕሮግራሙ አስተባባሪ አንድሮ ኮርዊትስ ተሳታፊ ከሆኑ ኩባንያዎች መካከል ለምሳሌ የኦሃዮ ሪክሊ ሃይድሮ ለአንዳንድ አነስተኛ ለሆኑ የሃይድሮ ፕሮጀክቶች መለዋወጫ በመሸጥ ይረዳል። ልዩ ልዩ መለዋወጫዎችን ወደ አፍሪካ የሚልኩ ሌሎች ኩባንያዎችም አሉ። ጆሐንስ ኦርፕላይነን በጆንስ ሆፕኪንስ ዩኒቨርሲቲ የኢነርጂ ፖሊሲ ዲሬክተር ናቸው። አፍሪቃ ሌሎች የዓለም አገሮች እደረሱበት ለመድረስ የራሷ መንገድና አካሄድ አላት ይላሉ። ለምሳሌ ህንድን ብንወስድ የኤሌክትሪክ ተጠቃሚው ዘጠና በመቶ ሲሆን ሂደቱን በየጊዜው የሚጨምር ነው። ከሰሃራ በታች ያሉ አገሮችን ብንወስድ ደግሞ ሂደቱ ወይም አጠቃቀሙ የተለየ ነው። እድገቱ በአፍሪቃ አዝጋሚ መሆኑን ነው ዲሬክተሩ የተናገሩት። የዩናይትድ ስቴትሱ የሥራ ፈጣሪና የሶላር ኢነርጂ ቢዝነስ ያላቸው ቶማስ ማይቦቶት በበኩላቸው አገራቸው ኤርትራ ውስጥ ሁኔታውን ለመለወጥ እየሰሩ መሆናቸውን ገልጠዋል። ለቤተሰብ ብቻ የሚሆን በጥቂት የሶላር ብርሃን ይጀመርና ያድጋል። አሁን ከፍ ያለውን ይፈልጋሉ። እና አፍሪቃ ብርሃን እያገኘች ነው። ቁም ነገሩ ግን አጠቃቀሙን በዘዴና በጥበብ ማስተካከሉ ላይ ነው። ጅማሮው ጥሩ መንገድ ላይ ነው ያለው። ይህ የፓወር ኢኒሺየቲቭ አፍሪካ መሰናክል ግን እየገጠመው ነው ተብሏል። ፖለቲካ፣ ተለዋዋጭ መንግስታት። እንደገና አንድሮ ሄርኮዊስ ቢግስት ቻለንጅ ኢዝ ወን ኤ ገቨርመንት ቼንጀስ ዘ ሩልስ ኦፍ ዘ ጌም ትልቁ ፈተና መንግስታት ህጉን ሲለዋውጡት ነው። እነርሱ በተቀያየሩ ቁጥርም ኩባንያዎች አዲስ ስምምነት ለማድረግ መደራደር ይኖርባቸዋል ምክንያቱም አዳዲሶቹ መንግስታት አዲስ ሕግ ወይም ስምምነት ይፈልጋሉና ነው። ይሄ ተስፋ የተጣለባቸው ኢንቨስተሮች ወይም ዋለ ንዋይ አፍሳሾች ወደ ኋላ እንዲያፈገፍጉ ያደርጋቸዋል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያለውን ስርጭት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ዩናይትድ ስቴትስ ና ናይጄሪያ እንደ አውሮፓውያን አቆጣጠር በ2015 ዓ ም በተፈራረሙት የሁለትዮሽ የልማት ግቦች ተራድኦ ስምምነት የተዘረዘሩትን ግቦች ናይጄሪያ ትመታ ዘንድ ተጨማሪ እርዳታ መስጠቱን አስታውቋል። የ25 ሚሊዮን ዶላር ተጨማሪ እርዳታው የናይጄሪያ የክፍለ ሀገር መንግስታት ግልጽነትን ለማዳበርና ሙስናን ለመዋጋት የታቀደውን የሀገሪቱን የግልጽ መንግስት አጋርነት ለማጠናከር የገቡትን ቃል ተግባራዊ እንዲያደርጉ በማገዝ መልካም አስተዳደርን ለማጠናከር እንደሚውል ርዕሰ አንቀጹ አውስቷል። ተጨማሪ 1.5 ሚሊዮን ዶላር ደግሞ በዩናይትድ ስቴትስ ፕሬዝደንታዊ አጣዳፊ የጸረ ኤድስ መርሃ ግብር ፔፕፋር አማካይነት በተወሰኑ የናይጄሪያ ክፍላተ ሀገር የህዝብ ጤናና ትምህርት እንዲሻሻል ለመርዳት ይውላል ብሏል። አያይዞም የዩናይትድ ስቴትስ መንግስት በአምስት ዓመቱ የልማት ግቦች ስምምነት እስካሁን የሰጠው እርዳታ አንድ ነጥብ አንድ ቢሊዮን ዶላር መሆኑን እርሳ ንቀጹ አክሏል። ዩኤስኤአይዲ የናይጄሪያ የጤና ጥበቃ ስርዓት እንዲሻሻል እና አጠቃላይ ህዝቡ የሚያገኘው አገልግሎት ተደራሽነት እንዲጎለብት ከሀገሪቱ የጤና ሚኒስቴር ጋር ሆኖ በመስራት ላይ እንደሚገኝ ገልጿል። የልማት ተራድኦ ድርጅቱ ከሌሎችም በርካታ የናይጄሪያ የመንግስት ተቋማት ጋር በትብብር እንደሚሰራ ነው ያከለው። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ተጠባባቂ ሚሽን ዲሬክተር ኤሪን ሆለረን ሲናገሩ በአፍሪካ ከፍተኛው የህዝብ ብዛትና ኢኮኖሚ ያላት ናይጄሪያ በሀጉሪቱ የወደፊት እጣ ፈንታ ላይ ከፍተኛ አንደምታ ያላት መሆኑን ዩናይትድ ስቴትስ ታምንበታለች ካሉ በኋላ ዩኤስኤአይዲ ናይጄሪያ ያሉባትን የልማት ፈተናዎች እንድትወጣ ከመንግስቷና ከህዝቧ ጋር በአጋርነት መስራቱን ይቀጥላል ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሁን የዜና ማጠቃለያ እናሰማለን። ሪፑብሊካውያን የምክር ቤት አባላት ለጠቅላይ አቃቢ ህግ ዳኛነት በታጩት ብሬት ካባኖ ላይ የፌዴራል ምርመራ ቢሮ ሪፖርት ከሰሙ በኋላ የመጨረሻ ድምፅ ለመስጠት ቃል ገብተዋል። ዲሞክራቶች ግን ተቃውመዋል። የዩናይትድ ስቴትስ የፍትህ ሚኒስቴር ዛሬ በሰባት የሩሲያ የስለላ መኮንኖች ላይ የወንጀል ክስ መስርቷል። የሩሲያን የኬሚካል መሳሪያ መጠቀምን የሚመረምሩ ድርጅቶችና ጸረ ጉልበት ሰጪ መድኃኒት ባለሥልጣኖች የኮምፒውተሮች መረቦችን ለመሰርሰር ሞክረዋል በሚል ክስ ነው የተከሰሱት። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ቻይና በአሜሪካ ዴሞክራሲ ላይ ጣልቃ ትገባለች በማለት ዛሬ ባደረጉት ንግግር ከስሰዋል። ቻይና በአሜሪካውያን አመለካከት ላይ በያዝነው ዓመት ምርጫና እንደ አውሮፓ አቆጣጠር በ2020 ዓ.ም በሚካሄደው ምርጫ ህዋ ላይ ተጽዕኖ ለማሳደር እየጣረች ነው ሲሉ ማይክ ፔንስ ሃድሰን በተባለው ወግ አጥባቂ ተቋም ባደረጉት ንግግር ገልጸዋል። ጊዜ እንደው አይጠፋም፣ ይነጋል። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። ከመሰናበታችን በፊት አጠር አጠር ያሉ መረጃዎችን ልናካፍላችሁ ለዛሬ የሚሆኑ የዩናይትድ ስቴትስ ዶላር 27 ብር ከ60 ሳንቲም ነው እየተመነዘረ ያለው። በኢትዮጵያ ብሔራዊ ባንክ ምንዛሪ መሰረት የባንክ መሸጫ ዋጋ 28 ብር ከ15 ሳንቲም ነው። የ99.96 ከመቶ ጥራት ያለው 24 ካራት ወርቅ 1104 ብር ከ54 ሳንቲም ነው። በኢትዮጵያ ሜትሮሎጂ ኤጀንሲ ትንባያ መሰረት ነገ አርብ መስከረም 25 አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሽስ ነው የሚሆነው። ሁለቱንም ምንዛሪውንም የአየር ትንባያውንም ከኤንቪኢ ጂኦቪ ኢቲ እንዲሁም ከኢትዮሜት ጂኦቪ ኢቲ ተጨማሪ መረጃዎችን ማግኘት ይቻላል። በእኛ በኩል የተከበራችሁ አድማጮች ዝግጅታችን ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳነች ፍስሃየንን አብራችሁን ስለቆያችሁ እናመሰግናለን። እስከ ዝግጅታችን ፍጻሜ ከባህታ ገብረ ሕይወት ጊዜ ጋር እንተዋችኋለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። በደህና አደሩ ቸሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮሮ Hey, Dylan it hey, is